ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። በባህር ዳር ከተማ ሰዓት እላፊ ተጣለ። የኢትዮጵያ መንግሥት ከዓለም አቀፍ አበዳሪዎች ጋር ስምምነት ላይ መድረሱን ይፋ አደረገ። አውስትራሊያ ዛምቢያን ስድስት ለአራት ረታች። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በአማራ ክልል ባህር ዳር ከተማ የሰዓት እላፊ መጣሉን የከተማው የጸጥታ ምክር ቤት አስታውቋል። በአተገባበር ሂደቱም የቤት መኪና፣ ታክሲ፣ የመንግሥት መኪና፣ ማናቸውም የጭነት መኪና ተሽከርካሪዎች ከምሽቱ ሦስት ሰዓት በኋላ እንዳይንቀሳቀሱ ክልከላ የጣለ ሲሆን ከተፈቀደው ሰዓት ላፊ ውጭ ሲያሽከረክሩ መገኘት ያስቀጣል ተብሏል። ከምሽቱ ሦስት ሰዓት በኋላ በከተማ ውስጥ የሚደረግ ማንኛውም የሰዎች እንቅስቃሴም ተከልክሏል። ታርጋ ሳይኖረው ወይም ሳያስር መንቀሳቀስ ከተፈቀደላቸው ተሽከርካሪዎች ውጪ ስቲከር መለጠፍና የባጃጅ ተሽከርካሪ ማኅበራት ከተሰጣቸው የስምሪት ቦታ ውጪ ማሽከርከርም ተከልክሏል። በተጨማሪም ባለሦስት እግር ተሽከርካሪዎችን ከምሽቱ 12 ሰዓት በኋላ እስከ ንጋት 12 ሰዓት ማሽከርከር የተከለከለ ሲሆን፣ የሞተር ብስክሌቶችን ማሽከርከር ላልተወሰነ ጊዜ ተከልክሏል። በጸጥታ ስምሪት ላይ የሚገኙ ተሽከርካሪዎች፣ አምቡላንሶች፣ የሳት አደጋ መኪናዎች የሰዓት እላፊ ክልከላው የማይመለከታቸው ሲሆን ነገር ግን በማንኛውም ሰዓት በአምቡላንስም ሆነ በሌሎች ተሽከርካሪዎች ላይ ፍተሻ ይደረጋል ተብሏል። በሌላ በኩል ከጸጥታ መዋቅሩ አባላትና ለጸጥታ ሥራ ተሰማርተው የመንቀሳቀሻ ፈቃድ ከተሰጣቸው ሰዎች ውጪ የጦር መሣሪያ ይዞ መንቀሳቀስም ታግዷል። የኢትዮጵያ መንግሥት ከዓለም አቀፍ አበዳሪዎች ጋር ስምምነት ላይ መድረሱንና በስምምነቱ መሠረት ገበያ መር የውጭ ምንዛሬ ተመን ሥርዓት እንደሚተገብር ገልጧል። መንግሥት ለቀረጸው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ትግበራ ከፍተኛ የፋይናንስ ድጋፍ ለማግኘት ከዓለም አቀፍ አበዳሪዎች ጋር ሲያደርግ የነበረው ድርድር ኢትዮጵያን ብሔራዊ ጥቅም በሚያስጠብቅና መንግሥት ያስቀመጣቸውን ዋና ዋና የማክሮ ኢኮኖሚ ዓላማዎችና የፖሊሲ ማሻሻያዎች ቅድመ ተከተል መሠረት በማድረግ ከስምምነት ላይ ደርሻለሁ ብሏል። የጠቅላይ ሚኒስትር ጽፈት ቤት ሐምሌ 21 አመሻሽ ላይ ይፋ ባደረገው መረጃ መንግሥት ለሁለተኛው ሀገር በቀል የኢኮኖሚ ማሻሻያ ፕሮግራም ትግበራ ከፍተኛ የፋይናንስ ድጋፍ ማሰባሰቢያ ጥረቶችና ድርድሮችን ሲያደርጉ መቆየቱን አስታውቋል። ድርድሮቹ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁና የዜጎችን ተጠቃሚነት የሚያረጋግጡ መሆኑን ለማረጋገጥ በእውቀትና በብስለት እንዲመሩ መደረጉን የገለጸው መግለጫ በዚህም መንግሥት ባስቀመጣቸው ዋና ዋና የማክሮ ኢኮኖሚ ዓላማዎችና የፖሊሲ ማሻሻያዎች ቅድመ ተከተል መሠረት ስምምነት ላይ ለመድረስ ተችሏል ብሏል። የማክሮኢኮኖሚ ፖሊሲ ማሻሻያ ማድረግ የሚያስገኘውን ፋይዳ ሲዘረዝርም በገበያ ላይ የተመሠረተ የውጭ ምንዛሪ ተመንን ማራገጥ በአቅርቦትና በፍላጎት መካከል ያለውን የውጭ ምንዛሪ መዛባት ለማስተካከል የሚረዳ የገቢና የውጭ ሸቀጦችንና አገልግሎቶችን ዋጋ ከገበያ እውነታዎች ጋር እንዲጣጣም የሚያስችልና በክፍያ ሚዛን ላይ ያለውን አለመመጣጠንም ለማስተካከል ይረዳል ሲል አመላክቷል። መግለጫው በማከልም ከዓለም አቀፍ ገንዘብ ድርጅት ጋር በተደረገው የመግባቢያ ስምምነት መሰረት ከተለያዩ አበዳሪዎቻችን ጋር በመናገር ከፍተኛ የዕዳ ማሻሻያ እርምጃዎችን ለመውሰድ ታልመዋል ሲል ጠቁሟል። በተጨማሪም ይህ የፖሊሲ ማሻሻያ ኢትዮጵያ አዳዲስ የልማት ፋይናንስ አቅርቦቶችን በተለይም ከዓለም ባንክ፣ ከሌሎች የልማት ፋይናንስ አቅራቢ ባንኮችና ከሁለትዮሽ አበዳሪ ድርጅቶች እንድታገኝ መንገድ ይከፍታል ሲል ገልጧል። ጠቅላይ ሚኒስትር አንቶኒ አልበኒዚ ለቀጣዩ ሀገር አቀፍ ምርጫ የተዘጋጁ አዲስ የካቢኔ አባላት ቃለ መሐላን አስፈጽመዋል። በዚህ መሠረት ማላንደሪ ማካርቲ የነባር ዜጎች ሚኒስትር፣ ቶኒ በርክ የኢሚግሬሽንና የሀገር ውስጥ ጉዳዮች ሚኒስትር፣ አንድሩ ቻልስ የክህሎትና ሥልጠና ሚኒስትር ክሌር ኦኒል የቤቶች ሚኒስትር ሆነው ተሾመዋል። ጠቅላይ እንደራሴዋ ሳም ሞስቲን ለመጀመሪያ ጊዜ የቃለ መሐላ ፍጸማ ሥነ ሥርዓትን አካሂደዋል። በምዕራብ አውስትሬልያ የቤት ኪራይ ጭማሪን ለማካሄድ በ12 ወራት አንዴ ብቻ እንዲሆን የደነገገችው ሕግ ከዛሬ ጀምሮ ግብር ላይ ይውላል። የድንጋጌ ማሻሻያው ምዕራብ አውስትሬልያን ከሌሎች ክፍለ ሀገራትና ግዛቶች ጎን አሰልፏል። ውጤቱ የሩብ ክፍለ ዘመን የሶሻሊስት ፓርቲ አስተዳደርን ሊፈትን ይችላል የተባለለት የቬኔዙዌላ አገር አቀፍ ምርጫ ሂደት አብቅቶ ተዘግቷል። ዩናይትድ ስቴትስ በጎላን ጉብታ እግር ኳስ ሲጫወቱ ለተገደሉ 12 ታዳጊ ወጣቶች መሠረቱ ሊባኖስ የሆነውን ሂዝቦላህ ተጠያቂ መሆኑን ገለጠች። እስራኤል ለጥቃቱ ሂዝቦላ ኃላፊነት እንደሚወስድ ያስታወቀ ሲሆን የአጸፋ እርምጃው የመካከለኛ ምስራቅን ግጭት እንዳያሰፋው ስጋት ፈጥሯል። በሌላም በኩል ኤክስዮስ ባቀረበው ሪፖርት ለአደጋው አስባቡ የእስራኤል ጸረ ሮኬት ፍንጣሪ እንደሆነ ተጻራሪ ሪፖርት አቅርቧል። ሂዝቦላም በበኩሉ ጥቃቱን አላደረስኩም ሲል አስታውቋለን። የእስራኤል ጦር ለጥቃቱ በሰነዘረው የአጸፋ እርምጃ የሂዝቦላ ጦር መሣሪያ ግምጃ ቤት ላይና ማዕከላዊ ጋዛ ላይ በፈጸመው ጥቃት 15 ሕፃናትን ጨምሮ 30 ፍልስጤማውያን ተገለዋል። መቶ ቀናት የቀረው የዩናይትድ ስቴትስ ምርጫ ዘመቻ በሞቀ ሁኔታ ቀጥሏል። ምክትል ፕሬዚደንት ካማላ ሃሪስ በሁኑስ በአንድ ሳምንቱ 300 ሚሊዮን የአውስትራሊያ ዶላር ማሰባሰብ እንደቻሉና 170 ሺህ በጎ ፈቃደኞች ለምርጫ ዘመቻቸው አጋዥ ለመሆን ተመዝግበዋል። በቅርቡ በወጣ የሕዝብ አስተያየት ስብሰባ መሠረትም በምክትል ፕሬዚደንት ሃሪስና በተቀናቃኛቸው የቀድሞው ፕሬዚደንትና የሪፐብሊካን ፓርቲ እጩ ፕሬዚደንት ዶናልድ ትራምፕ መካከል መሳ ለመሳ ተቀራራቢ ሆኗል። በፓሪስ ኦሎምፒክ የአውስትሬሊያ ሴቶች እግር ኳስ ቡድን ልብን ባንጠለጠለ ሁኔታ በመጀመሪያው ግማሽ ጨዋታ አራት ለሁለት በዛምቢያ ከመመራት ተነስቶ ለድል በቅቷል። ቀደም ሲል በጀርመን 3 ለ0 የተረታው የአውስትሬሊያ ቡድን ከእረፍት በኋላ ከ20 ደቂቃ ባነሰ ጊዜ ውስጥ አራት ግቦችን በማስቆጠር ስድስት ለአራት በሆነ ውጤት ለአሸናፊነት በቅቷል። በዚሁ ወደ ውጭ ምንዛሪ ተመናመራለን። አንድ አውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ አውስትራሊያ ዶላር 65 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 38 ኢትዮጵያ ብር ከ68 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርስ ያካፋል፣ ዝቅተኛ 12፣ ከፍተኛ 21። አድላይድ ፀሐያማ ይሆናል፣ ዝቅተኛ 6፣ ከፍተኛ 16። ሜልበርን በከፊል ደመናማ ይሆናል ዝቅተኛ ሰባት ከፍተኛ አስራ አራት ሆባርት በከፊል ደመናማ ይሆናል ዝቅተኛ ሶስት ከፍተኛ አስራ ሶስት ካምብራ በከፊል ደመናማ ይሆናል ዝቅተኛ መቀነስ ሶስት ከፍተኛ አስራ ሁለት ሲድኒ ብራ ይሆናል ዝቅተኛ ሰባት ከፍተኛ አስራ ስድስት ብሪስበን ጸሐያማ ይሆናል ዝቅተኛ ስድስት ከፍተኛ ሃያ አንድ ዳርዊን በአብዛኛው ፀሐያማ ይሆናል ዝቅተኛ 22 ከፍተኛ 32። አዲስ አበባ ነጎድጓዳማና ካፋያማ ይሆናል ዝቅተኛ 13 ከፍተኛ 20። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። በባህር ዳር ከተማ ሰዓት እላፊ ተጣለ። ኢትዮጵያ መንግሥት ከዓለም አቀፍ አበዳሪዎች ጋር ስምምነት ላይ መድረሱን ይፋ አደረገ። አውስትራሊያ ዛምቢያን በፓሪስ ኦሎምፒክ እግር ኳስ ግጥሚያ 6 ለአራት ረታች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።